for በገዢው ፓርቲና በአገር አቀፍ ፓርቲዎች መካከል ሊካሄድ የታቀደው ድርድር በበርካታ ጉዳዮች ላይ ያተኩራል የሚል ተስፋ እንዳላቸው የቀድሞው ፕሬዝደንት ዶክተር ነጋሶ ጊዳዳ ገልጸዋል። በተደራዳሪዎቹ ፓርቲዎች ብቻ ሊወሰዱ የማይገባቸውና የሕዝቡን ይሁንታ ጭምር የሚጠይቁ ጉዳዮች ሊኖሩ እንደሚችሉም ዶክተር ነጋሶ አክለው ጠቁመዋል። ዶክተር ነጋሶን ያነጋገራቸው እስክንድር ፍሬው ተከታዩን ዘገባ ልኳል። ገዢው ፓርቲ ኢህአዴግና ሀያ አንድ አገር አቀፍ ፓርቲ ዎች ለድርድር የሚያደርጉትን ዝግጅት ቀጥለዋል። የፖለቲካ ፓርቲዎች የክርክርና የድርድር የአሰራር ረቂቅ ደንብ በሚባለው ሰነድ ላይ የሚያደርጉት ውይይትም አልተቋጭም። እናም ተደራዳሪዎቹ በየትኞቹ አገራዊ ጉዳዮች ላይ እንደሚያተኩሩ ገና አልተወሰነም። የአብላጫ ድምፅ ስርዓት የሚባለውን የምርጫ ስርዓት ማሻሻል አንዱ ነጥብ ሊሆን እንደሚችል የቀድሞው የኢትዮጵያ ፕሬዝዳንትና የግል የፓርላማ አባል ዶክተር ነጋሶ ጊዳዳ ይገምታሉ። ገዢ ፓርቲ ኢህአዴግ ህገ መንግስቱን እስከ ማሻሻል የሚደርስ እርምጃ በሚጠይቀው በዚህ ጉዳይ ላይ ለመነጋገር ፈቃደኛ መሆኑን የገለጸው ቀደም ብሎ ነው። በዚህ ርዕስ ላይ የሚደረገው ውይይት ጠቃሚ መሆኑን የተናገሩት ዶክተር ነጋሶ የውይይቱ ወይም የድርድሩ ርዕሶች ግን ከዚህም መስፋት እንዳለባቸው ያሳስባሉ። አሁን እንግዲህ ርዕሶቹ ምን እንደሆኑ አድናቅ እና የተጻፈው ደብዳቤ ጥሪ የተደረገው እና የተስማሙ ራሱ እንግዲህ አንድ የድርጅት ነጥብ ነው ማለት ነው እኮ ደብዳቤ ሲላክ፣ እንነጋገር በደፈናው እንነጋገር የሚል ነው ወይስ በአጠቃላይ በሀገሪቱ ጉዳይ ላይ እንነጋገር? በእኔ በኩል በአንዲት ነጥብ ብቻ ሳይሆን ብዙ ጉዳዮች ላይ ውይይት ቢደረግ ይጠቅማል የሚል እንትናለኝ። በተደራዳሪዎቹ ከስምምነት የሚደረስባቸው ህገ መንግስቱን እስከ ማሻሻል የሚጠይቁ መግባባቶች የሚኖሩ ከሆነ የህዝቡ ይሁንታ ጭምር ሊያስፈልጋቸው እንደሚችል ዶክተር ነጋሶ ጠቁመዋል። አንዳንዱ ጥቃቅን የሆኑ በድርድር የሚወሰኑ አሉ። እንደገና በውይይት በተለያዩ መድረኮች ህዝብ እንዲዋይባቸው ተደርገው ሁሉም ተወያይቶ እንትን የሚደረግ አለ። ነገር ግን የግድ ፎርማሊ በስነ ስርዓት አንድ ህጋዊ ተቋም ኑሮ ወይም ተቋቁሞ ያ ህጋዊ ተቋም ህዝቡን የሚያስመርጥበት የሚያስወስንበት ስርዓት መኖር አለበት። የህገ መንግስት ጉዳይ የዛ አይነት ጉዳይ ነው። ሊካሄድ የታቀደው ድርድር ምን ቢያሳካ እንደሚመኙም ዶክተር ነጋሶ ሀሳባቸውን አካፍለዋል። ዋናው ነገር አንደኛ መተማመን እንዲፈጠር፣ ሁሉም የአገርን አንድነት እንደሚፈልግ እንዲያረጋገጥ፣ የአገርን ሉዓላዊነት እንዲጠበቅ እንዲያረጋገጥ፣ የአገር ሰላም እንዲኖር እንዲረጋገጥ የሚስማማበት ሁሉም ሰላም እንዲኖር እነዚህ ነገሮች እንዲኖሩ ነው በአንድ በኩል ፍላጎቴ፣ ደስ የሚለኝ ከዛ ቅድም ኢንዳይሬክት ሊጠቅሽ ያለው ህገ መንግስቱ ላይ የጋራ መግባባት እንዲኖር የሰብአዊና ዲሞክራሲያዊ መብቶችን አከባበር በተመለከተ የጋራ መግባባት ላይ እንደሚደረስም የቀድሞ ፕሬዝዳንት ተስፋ ያደርጋሉ። ዋናው ነገር እነዚህ መሰረታዊ መብቶች ተግባራዊ ናቸው ወይስ አይደሉም ተብሎ ተጠይቆ ተግባራዊ አይደሉም ከተባለ እና ለምንድን ነው ተግባራዊ ያልሆኑት እነዛ ችግሮች ምንድን ናቸው ብሎ ላይ መግባባት ተደርጎ ተግባራዊ እንዲሆኑ ለአንድና ለመጨረሻ ጊዜ ውሳኔ እንዲወስኑበት ቢደረግ ይሄ ነው እንትኑ አንዱ ምኞቴ እና ሌላው አንዳንድ ህጎች አሉ። እነዛ ህጎች ወይ እንዲሻሻሉ ወይ ደግሞ እንዲቀሩ የሚደረጉበትና ለሰላምም ለዲሞክራሲም ለሰብአዊ መብትም ለልማትም ማነቆ የሆኑ አንዳንድ አሰራሮች ካሉ እነዛ አሰራሮች የሚቀረፉበት ችግር ያለባቸው አሰራሮች እንዲለወጡ የማድረግ ሂደት ቢኖር ደስ ይለኛል። የቀድሞው የኢትዮጵያ ፕሬዝዳንትና የግል የፓርላማ አባል ዶክተር ነጋሶ ጊዳዳ በድርድሩ እንዲሳኩ የሚመኟቸውን ሌሎች ነጥቦችም ዘርዝረዋል። የቅድመ ድርድር ውይይት መቀጠሉና በሁሉም ወገኖች የሚቀመጥ ቅድመ ሁኔታ አለመኖሩን ደግሞ ከእስካሁኑ ሂደት በአዎንታዊነት ጠቅሰዋል። በአሁኑ ጊዜ ብቻም ሳይሆን ለወደፊትም እኮ ሊቀጥል ይችላል ግንኙነት መፈጠሩ እና በየጊዜው እየተገናኙ መዋየቱ እንዲኖር መስማማቱ ራሱ ጥሩ ነው። እንደገና ደግሞ አጀማመሩ ላይ ቅድመ ሁኔታ አይነት የሚያቀርቡ የሚቀርቡበት ሁኔታዎች ነበሩ ይመስለኛል። በሚዲያዎች አየሁት። ያ አይጠቅመንም የምል እንትን አለ። ከዚህ በፊት የነበረው ችግር ይሄ ነው። ቅድመ ሁኔታ አስቀምጠ ያ ቅድመ ሁኔታ ካልተፈጸመ አንደራደርም የሚል እንትን በሁለቱም ወገን፣ ያ ጥሩ አይደለም። ያም እየቀረ ያለ ይመስለኛል። ይሄ በጣም አዎንታዊ ነው። ገዢው ፓርቲ ኢህአዴግና ሀያ አንዱ አገር አቀፍ ፓርቲዎች ባለፈው አርብ ባደረጉት ውይይት የድርድሩንና የክርክሩን ዓላማ በሚዘረዝረው ክፍል ላይ ተወያይተዋል፣ ከስምምነትም ደርሰዋል። በሌሎች የቅድመ ድርድር ነጥቦች ላይ ለመወያየት ደግሞ ለፊታችን ሐሙስ የካቲት ሰላሳ ቀጠሮ ይዘዋል። Nah, mirip kalian bisa video freo ke Adi, sabar.